ስፖርት። ማንቸስተር ዩናይትድን ምን ነካው? በእንግሊዝ ፕሪምየር ሊግ ቀያዮቹ ሰይጣኖች ዘንድሮ ውሉ የጠፋባቸው ይመስላል። ከዋነኛ ተፎካካሪዎቻቸው በዘጠኝ ነጥብ ርቀት ዝቅ ብለው በአዲስ መጤው ውልቭስ ተበልጠው አስረኛ ደረጃ ላይ ይገኛሉ። በጀርመን ቡንደስሊጋ ሃያሉ ባየር ሙንሽን በሳምንቱ መገባደጃ ላይ ሽንፈት ሲቀምስ ቦሩሲያ ዶርትሙንድ የመሪነቱን ስፍራ ተቆናጧል። በፎርሙላ አንድ የመኪና አሽቅድምድም የብሪታንያው አሽከርካሪ ሌዊስ ሃሚልተንን የሚያስቆመው አልተገኘም። በታላቁ ስኮትላንድ የግማሽ ማራቶን ሩጫ ኢትዮጵያዊቷ አትሌት ማሬ ዲባባ ግላስጎ ከተማ ውስጥ ድል ተቀዳጅታለች። አብራችሁን ቆዩ። athletics አትሌት ማሬ ዲባባ ስኮትላንድ ግላስኮ ከተማ ውስጥ ትናንት በተከናወነው የግማሽ ማራቶን የሩጫ አሽቅድምድም አሸናፊ ሆናለች። በኦሎምፒክ የማራቶን ሩጫ ውድድር የነሐስ ባለቤቷ አትሌት ማሬ የስኮትላንድ ታላቁ ሩጫ ላይ ለድል የበቃችው 1 ሰዓት ከ9 ደቂቃ ከ15 ሰከንድ በመሮጥ ነው። ትውልደ ኬንያዊቷ የባህሬን ሯጭ ሮዝ ቼሊሞ እና አሜሪካዊቷ አሊያ ግሬይ ማሬን ተከትለው ሁለተኛና ሶስተኛ ደረጃን አግኝቷል። የሩጫ ፉክክሩን ያጠናቀቁበት ጊዜም አንድ ሰዓት ከ10 ደቂቃ ከ07 ሰከንድና አንድ ሰዓት ከ13 ደቂቃ ከ32 ሰከንድ ሆኖ ተመዝግቧል። በወንዶች ተመሳሳይ የሩጫ ውድድር የብሪታንያው የረዥም ርቀት ተፎካካሪ ክሪስ ቶምሰን አንደኛ ወጥቷል። ሆላንዳዊው ሯጭ ማርቪን ቾቦውስኪ እና ብሪታንያዊው ሉክ ትራይነር በሁለተኛ ና ሦስተኛ ደረጃ አጠናቋል። ሰላሳ ሺህ ግድም ታዳሚያን በተሳተፉበት በታላቁ የስኮትላንድ ሩጫ ውድድር በተለያዩ የርቀት አይነቶች በርካታ ውድድሮች የተከናወኑ ሲሆን ታዳሚዎችን ያስደመመ ክስተትም ታይቷል። ሁለት እግሮቹና እጆቹ የማይንቀሳቀሱ ኪራን አለን የተሰኘ አንድ የአሥር ዓመት ልጅ ከጀርባው በታሰረለት ድጋፍ ሰጪ ተሽከርካሪና በቤተሰቦቹ እርዳታ የሩጫ ውድድሩ ሜዳ ላይ ሊያገባድድ ያሰበውን ርቀት አጠናቋል። በስተ መጨረሻም ታዳጊው በደስታ ሲፍለቀለቅ ታይቷል። እግር ኳስ በእንግሊዝ ፕሪምየር ሊግ የእግር ኳስ ፍልሚያ ከአንድ ቡድን በስተቀር ዋነኞቹ ተፎካካሪዎች ግስጋሴያቸውን እንደቀጠሉ ነው። መሪው ማንቸስተር ሲቲ ሊቨርፑልን፣ ቸልሲን፣ ቶትናምንና አርሰናልን አስከትሎ ማንቸስተር ዩናይትድን በዘጠኝ ነጥብ ርቆ ይገኛል እስካሁን በተከናወኑ ሰባት ጨዋታዎች አስር ነጥብ ይዞ አስረኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ ከታችኛው ዲቪዚዮን ባደገው ዎልፍስ ቡድን ለጊዜውን ቢሆን መበለጡ በርካታ ደጋፊዎቹን አበሳጭቷል ባለፈው የውድድር ዘመን የተሰናበቱት ስዋንሲ ሲቲ ስቶክ ሲቲ እና ዌስት ፕሮሚች አልቢኖን ከተኩት ሶስት ቡድኖች ውስጥ ዎልፍስ አንዱ ነው ካርዲፍና ፉልሃም ወራጅ ቀጣናና ግርጌ ላይ ይገኛሉ በደረጃ ሰንጠረዡ መሪ የነበረው ሊቨርፑል ሶስተኛ ደረጃ ላይ ከሚገኘው ቼልሲ ጋር ቅዳሜ ዕለት ያደረጉት ግጥሚያ እጅግ የተጠበቀ ነበር። ሊቨርፑል ደረጃውን ላለማስነጠቅ፣ ቼልሲ ደግሞ በአንድ ደረጃ ከፍ ለማለት የተናነቁበት ጨዋታ ነበር። ሁለቱም ቡድኖች ግን የማሸነፍ እድላቸው ሳይሰምር አንድ እኩል ተለያይተው ነጥብ ተጋርቷል። 25ኛው ደቂቃ ላይ ኤደን ሀዛርድ ለቼልሲ ያስቆጠራት ግብ ሊቨርፑሎች ወደ ማጥቃቱ እንዲያዘነብሉ አድርጓቸዋል። ኤደን ሀዛርድ በሰባት ጨዋታዎች ዘጠኝ ጊዜ ወደ ግብ ሞክሮ ስድስቱን ከመረብ በማሳረፍ የግብ አዳኝነቱን አስመስክሯል። በ32ኛው ደቂቃ ላይ ግብጻዊው ሞሐመድ ሳላ የቼልሲ ተከላካይና ግብ ጠባቂ ኬፓ አሪዛባላ ጋን አልፎ በመጠምዘዝ ኳሷን ወደ ግብ መላክ ተሳክቶለት ነበር። የጀርመኑ ተከላካይ አንቶኒዮ ሩዲገር ግን ማን ድንበሬን ጥሶ ሲል አስወግዷታል። የሁለተኛው አጋማሽ 59ኛ ደቂቃ ላይ ሳዲዮ ማኔ በሮቤርቶ ፊርሚኖ ተመሻሽቶ የተላከለትን ኳስ በሶስት ተከላካዮች መካከል ግሩም በሆነ መልኩ ቢሞክርም ከአትሌቲክ ቢልባኦ በ716 ሚሊዮን ፓውንድ የተዘዋወረው የቸልሲ ግብ ጠባቂ በድንቅ ሁኔታ አክሽፎበታል። 64ተኛው ደቂቃ ላይ ሞሳላ ጥፋት ፈጽሞ ዳኛው ፊሽካ ከመንፋታቸው ንጎሎ ኮንቴ በፍጥነት ኳሷን ወደ ሊቨርፑል ክልል የላካትና ኤደን ሃዛርድ ያደረገው የግብ ሙከራ ለሊቨርፑሎች አስደንጋጭ ነበር። ለሊቨርፑል ተቀይሮ የገባው ሼርዳን ሻቂሪ በሰባኛው ደቂቃ ላይ ከግብ ጠባቂው ጋር ተገናኝቶ ግብ የመሆን እድል አምክኗል ሰባ ሶስተኛው ደቂቃ ላይ ሮቤርቶ ፌርሚኖ ዘሎ በጭንቅላት ወደ ግብ የላካት ኳስ በተከላካይ እንደምንም ግብ ከመሆን ተርፋለች ጫና መፍጠሩ እያየለ የመጣው ሊቨርፑል ተቀይሮ በገባው ዳንኤል ስቱሪጅ የተረጋጋ ምት አቻ የምታደርገውን ግብ በ89ኛው ደቂቃ ላይ ማስቆጠር ችሏል ከሁለተኛው አጋማሽ በኋላ ሊቨርፑል ቼልሲን ልቆ ታይቷል ቅዳሜ ዕለት በተከናወኑ ጨዋታዎች ኤቨርተን ፉላምን ሶስት ለዜሮ ማንቸስተር ሲቲ ብሪንግቶንን ላይስተር ሲቲ ኒውካስልን ዎልፍስ ሳውሳምፕተንን ቶትናም ሁደርስፊልድን እንዲሁም አርሰናል ዋትፎርድን ሁለት ለዜሮ አሸንፏል። ማንቸስተር ዩናይትድ በዌስትሃም ዩናይትድ 3 ለ1 ድል ተነስቷል። ትናንት ካርዲፍ ሲቲ በበርንሌይ ሁለት ለ1 ተሸንፏል። ዛሬ ማታ ክሪስታል ፓላስ ከበርምስ ጋር ይጋጥማል። በደረጃ ሰንጠረዡ መሪው ማንቸስተር ሲቲ በግብ ክፍያ ልዩነት ብቻ ከሚከተለው ሊቨርፑል ጋር የፊታችን እሁድ የሚያደርጉት ጨዋታ እጅግ ይጠበቃል። ቡንደስሊጋ። በጀርመን ቡንደስሊጋ ያልተጠበቀ ሽንፈት የገጠመው ባየር ሚኒሽን መሪነቱን ለቅርብ ተፎካካሪው ቦሩሲያ ዶርትሙንድ አስረክቧል። ድንቅ እጅግ እጅግ ድንቅ ሲሉ ደስታቸውን ገልጧል የቦሩሲያ ዶርትሙንዱ አሰልጣኝ ሉቺየን ፋቭሬ ቡድናቸው ባየር ሌቨርኩሰንን አራት ለሁለት አሰናብቶ የመሪነቱን ስፍራ ሲቆናጠጥ አንድ ቀን ቀደም ብሎ አርብ ዕለት ባየር ሚንሽን በሄርታ ቤርሊን ሁለት ለዜሮ ሽንፈት መቅመሱ የበርካቶች መነጋገሪያ ሆኖ ቆይቷል። ቦሩሲያ ዶርትሙንድ ባየር ሚንሽንን በአንድ ነጥብ ልዩነት ቀድሞ በአንደኛ ደረጃ ላይ ይገኛል። በስድስት ጨዋታዎች 14 ነጥብ መሰብሰብ ችሏል። ባየር ሚንሽንን ከሁለት ቀን ቀደም ብሎ ጉድ የሰራው ሄርታ ቤርሊን በ13 ነጥብ ሆኖም በግ የምግብ ክፍያ ልዩነት ሶስተኛ ደረጃ ይዟል። ሻምፒዮንስ ሊግ ለአውሮፓ ሻምፒዮንስ ሊግ ግጥሚያ በነገ ሁለት ስድስት ግጥሚያዎች ይከናወናሉ። የጀርመኑ ባየር ሚንሽን ከሆላንዱ አያክስ አምስተርዳም እንዲሁም ሌላኛው የጀርመን ቡድን ቦሩሲያ ዶርትሙንድ የፈረንሳዊ ሞናኮን Manchester City că Hoffenheim, Schalke că Lokomotiv Moscow gar Real Madrid că CSK Moscow, Tottenham că Barcelona, Manchester United că Valencia, Benfica că EIK, Liverpool că Napoli, Roma că Plesen, Juventus că Young Boys, Lyon că Shakhtar Donetsk, PSG că Red Star Belgrade. ፖርቶ ከጋላታሳራይ፣ ኢንተር ሚላን ከፒኤስቪ አይንድሆቨን፣ አትሌቲኮ ማድሪድ ከክለብ ብሩጅ ጋር ይጋጠማሉ። የመኪና እሽቅድድም በሩሲያው የፎርሙላ 1 የመኪና እሽቅድድም የመርሴዲስ አሽከርካሪው ሌዊስ ሃሚልተን ድል ቀንቶታል። በትናንቱ ፉክክር የብሪታንያው አሽከርካሪ ያስመዘገበው ድል ዘንድሮም በአጠቃላይ ውድድር አሸናፊ ለመሆን በር ከፍቶለታል። ሃሚልተን እስካሁን በሰበሰበው ነጥብ ከጀርመናዊው ተፎካካሪ ሰባስቲያን ፌትል በ50 ነጥብ ልቆ ይገኛል። የትናንቱ ድል ታክሎበት ሌዊስ ሃሚልተን እስካሁን 306 ነጥብ መሰብሰብ ሲችል የፌራሪው አሽከርካሪ ሰባስቲያን ፌትል በ256 ይከተላል። ሌላኛው የመርሴዲስ አሽከርካሪ ቫለሪ ቦታስ 189 ነጥብ ይዞ በሦስተኛ ደረጃ ይከተላል። አድማጮች የስፖርት ጥንቅራችን በዙ ይደመደማል ይደመድማል። ማንተጋፍቶት ስለሽነኝ፣ መልካም ጊዜ፣ ጤና ይስጥልኝ።